የሚያቀርብልህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአልሸባብ ምክትል አዛዥ ሙክታር ሮቦ እጁን መስጠቱ የሶማሊያን መንግስት በእጅጉ ማስደነቁ የተሰማ ነው። በጦረኛው ቡድን ታሪክ እጅግ ከፍተኛ ቦታ ላይ ያለ ባለሥልጣን ከድቶ ሲወጣ ሙክታር ሮቦ የመጀመሪያው ነው። በመጽሔት ዝርዝሩን ይዘናል። በኢትዮጵያ በሁለት ቀናት የስራ ጉብኝት ላይ የሚገኙት የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪም የተመለከተ ዘገባ በዕለቱ አብይ ርዕስ እናቀርባለን። አሁን ደግሞ ዋና ዋና ዜናዎችን እናሰማለን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሰሜን ኮሪያ የሚደቅነውን አደጋ በሚመለከት መልሱ መነጋገር አይደለም ብለዋል። ፕሬዚዳንቱ ይህን ያሉት ሰሜን ኮሪያ ተጨማሪ ቦሊስቲክ ሚሳይል ለፍተሻ ከተኮሰች በኋላ ነው። በቴክሳስ ክፍለ ግዛት የምትገኘው ሂስተን ከተማ ከፍተኛ ክፍል ላይ በደረሰው ኃይለኛ አውሎ ነፋስ የተቀላቀለበት ከባድ ዝናብ ምክንያት በጎርፍ ወርፍ ተጥለቅልቋል። በብዙ ሺህ የሚቆጠሩ ሰዎች ከመኖሪያቸው ለመፈናቀል ተገደው አጎራባች ክፍለ ግዛት በሆነችው ሉዊዚያና ላይ ፈሰዋል። የእለቱን ሳምንታዊ ዝግጅቶች ኢትዮጵያውያን በአሜሪካ ሴቶችና ቤተሰብ እንዲሁም ዲሞክራሲ በተግባርን ጨምሮ በርከት ያሉ ዘገባዎችና ቅንብሮች ይዘናል። ታዲያ በሁለተኛው አጋማሽ ነው የሚቀርቡት። ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮቻችን የዛሬ ነሐሴ 24 2009 ዓ ም አስተናጋጆች አሉላ ከበደና አዳኒ ፍሳሀየንን ከአቀናባሪያችን ንጉሱ ታምሬ ከስርጭት መሀንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰሜን ኮሪያ የምትደቅነውን አደጋ በሚመለከት መልሱ መናገር አይደለም ብለዋል። ፕሬዝዳንቱ ይህን ያሉት ሰሜን ኮሪያ ተጨማሪ ቦሊስቲክ ሚሳይል ለፍተሻ ከተኮሰች በኋላ ነው። ዩናይትድ ስቴትስ ለ25 ዓመታት ያህል ሰሜን ኮሪያ ጋር ስትነጋገርና የማባባያ ገንዘብ ስትከፍል ቆይታለች መልሱ መነጋገር አይደለም ሲሉ ፕሬዝደንት ትራምፕ ዛሬ ማለዳ በትዊተር መልእክት አስተላልፈዋል። የዩናይትድ ስቴትስ መከላከያ ሚኒስትር ጅን ማቲስ ግን የሰሜን ኮሪያ ቀውስን በሚመለከት አሜሪካ ከዲፕሎማሲያዊ መፍትሔ ውጭ የሆነችበት ጊዜ የለም የሚል ምላሽ ሰጥተዋል። ሰሜን ኮሪያ በበኩሏ በጃፓን ላይ ተምዘግዛጊ ሚሳይሎችን እንደተኮሰች አምና በመቀበል በአሁኑ ወቅት ደቡብ ኮሪያ እና ዩናይትድ ስቴትስ በህብረት ለሚያካሄዱት ወታደራዊ ልምምድ ምላሽ ነው ብላለች። በቴክሳስ ክፍለ ግዛት በምትገኘው የሂውስተን ከተማ አብላጫ አካባቢዎች ላይ በደረሰው እጅግ ከፍተኛ አውሎ ንፋስ የቀላቀለ ከባድ ዝናብ ምክንያት በጎርፍ መጠቅለቋ ይታወቃል። በብዙ ሺህ የሚቆጠሩ ሰዎች ከመኖሪያቸው ለመፈናቀል ተገደው አጎራባጅ ክፍለ ግዛቶች በሆነችው ሉዊዚያናም ፈሰዋል። ብሔራዊ የሁሪኬን ማዕከል እንደሚለው ግን አውሎ ንፋስ የተቀላቀለበት ከባድ ዝናም ከሂውስተን ሲንቀሳቀስ እየተዳከመ ይሄዳል። ስፍር ቁጥር የሌላቸው ሰዎች መግቢያ መውጫተው በቤቶቻቸው ለመወሰን ተገደዋል። ሃርቪ የሚል ቅጽል ስያሜ የተሰጠው ከባድ አውሎ ንፋስ አሁንም በሰባ አምስት ኪሎ ሜትር ኃይል በሰዓት በመንፈስ አካባቢዎችን እያተራመሰ ይገኛል። የአገር ደህንነት ጥበቃ ሚኒስቴር ተጠባባቂ ኃላፊ ኤሌን ዱክ አስከፊ የጎርፍ መጥለቅለቅ ያደረሰው ታሪካዊ ዝናብ ካበቃ በኋላም ቢሆን የመጥለቅለቁ አደጋ ወይም እሱን ተከትሎ የደረሰው ለቀናት ያህል ሊዘልቅ ይችላል ሲሉ አስጠንቅቀዋል። ፕሬዚደንት ዶናልድ ትራምፕ አሁንም የሃርቬ ርዝራዥ እየደበደበው ያለውን ደቡብ ምስራቅ ቴክሳስ በትናንትናው ዕለት ጎብኝተዋል። በሀገሪቱ ታሪክ ከምን ጊዜም የበዛ ዝናብ ባስከተለው ጎርፍ ሳቢያ እስካሁን ቢያንስ ዘጠኝ ሰዎች ሞተዋል። ፕሬዚዳንት ትራምፕ ወደዚያ የተጓዙት ፌዴራሉ መንግስት እየሰጠ ላለው ምላሽ ድጋፋቸውን ለማሳየት መሆኑን ጠቅሶ የቪኦኤ ዘጋቢ ቢል ጋሎ ያጠናቀረውን ዘገባ ቆንጅታ ታቀርበዋለች። ሃሪኬን ሃርቪ ባወረደው ዝናብ ብዛት በዩናይትድ ስቴትስ ታሪክ ወደር እንደሌለው ተነግሮለታል። የቴክሳስዋ ሂውስተን ከተማ የብሔራዊ የአየር ሁኔታ ተከታታይ መስሪያ ቤት እንደገለጠው አንድ መቶ ሀያ አምስት ሳንቲሜትር ከፍታ ያለው ውሃ ውጧታል። ግድቦች ሞልተው፣ ጎዳናዎች፣ መኖሪያ ቤቶች በጎርፍ ተጥለቅልቀዋል። እርዳታ ሰጪዎች በሺዎች የተቆጠሩ ሰዎችን ብዙዎችን ከየቤታቸው ጣሪያ ላይ አንስተዋል። በእግር የቻሉትን እቃ ተሸክመው ከጎርፉ ጋር ታግለው ወደ ተጨናነቁ መጠለያ ማዕከሎች የደረሱም አያሌ ናቸው። ፕሬዚደንት ትራምፕና ቀዳማዊት እመቤት መላንያ ለጎርፉ ሰለባዎች ለመድረስ ስለተያዘው ርብርብ በክፍለ ሀገሩ ባለስልጣናት ገለጻ ተደርጎላቸዋል። ከዚያም ፕሬዝደንቱ ደጁ ላይ ለተሰበሰቡ ደጋፊዎቻቸው ተስፋ የተላበሰ ንግግር አድርገዋል። የደረሰው ለታሪክ የሚነገር ጉድ ነው። ግን ታውቃላችሁ፣ የደረሰው ቴክሳስ ውስጥ ነው። ቴክሳሶችን ደግሞ የሚሳናቸው ነገር የለም። ሁላችሁንም አመሰግናለሁ። ፕሬዚደንት ትራምፕ አስተዳደሩን ከተረከቡ ወዲህ የመጀመሪያ የሆነውን የተፈጥሮ አደጋ በሚመለከት የሚሰጡትን የእርዳታ ምላሾች በቀጥታ እንደሚመሩ ከጅምሩ አንስተው እያሳዩ ናቸው። ይሁን እንጂ የአስተዳደራቸውን ምላሽ ይህ ነው ብሎ ከወዲሁ ለመገምገም አይቻልም። ሂውስተንን ዝናብ እንደገና እንደሚወርድባት ተተንብየዋል። ጎርፉም ቢሆን እስከ ሳምንቱ መጨረሻ ገደማ ጠፈፍ እንደማይልላት ነው የሚገመተው። ጎርፉ እየደረቀ ሲሄድ ቤት ለቤት ሰለባዎችን ፍለጋ አሰሳ ስለሚጀመር የሞቱት ሰዎች ቁጥር መጨመሩ እንደማይቀር ተሰግተዋል። የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ የአገሪቱን የግብር አከፋፈል ስርዓት ለመለወጥ ግባቸው ድጋፍ ለማግኘት ሲሉ ወደ ሚዙሪ ክፍለ ግዛት እንደሚጓዙ ተናገሩ። የአስተዳደር ባለስልጣናት እንደሚሉት ፕሬዚዳንቱ ዛሬ በስፕሪንግፊልድ ከተማ ንግግር ሲያሰሙ የግብር አከፋፈል ሂደት ወይም አሰራር ለውጥ አስፈላጊነት ላይ ያተኩራሉ ተብሏል። የግብር አከፋፈል መጠን መቀነስ የአሜሪካ ሰርቶ አደሮችን ይረዳል በማለት ለማሳመን እንደሚጥሩም ባለስልጣናቱ ጠቁመዋል። ትራምፕ ቀደም ሲል ኮርፖሬሽኖች የሚከፍሉት የግብር መጠን አሁን ካለው ሰላሳ አምስት ከመቶ ወደ 15 ከመቶ ለማውረድ ሀሳብ ሲያቀርቡ መቆየታቸው ተዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከፍተኛው የተባበሩት መንግስታት ድርጅት የሰብዓዊ መብት ጉዳይ ባለስልጣን የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በዜና ሚዲያ ላይ በተደጋጋሚ የሚያቀርቡት ነቀፌታ በጋዜጠኞች ላይ ኃይል መጠቀምን ሊያነሳሳ ይችላል ሲሉ አስጠንቅቀዋል። ትራምፕ ዋሽንግተን ፖስትን ኒውዮርክ ታይምስንና ና ሲኤንኤንን የመሳሰሉት አንጋፋ የዜና ድርጅቶችን በተደጋጋሚ ሲያጠቁ ቆይተዋል። በቅርቡ በቨርጂኒያ ክፍለ ግዛት ሻርልስ ቪል ከተማ ላይ በነጮች የበላይነት የሚያምኑ ሰዎች ስላስተባበሩት ግጭት ስለ ጫረው ሰልፍ መዘገባቸውንም ሐቀኝነት የጎደላቸው ሰዎች ሲሉ ጋዜጠኞችን ነቅፈዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛው ኮሚሽነር ዛይድ ራአድ አልሁሴኒ እነዚህ ዜና እነዚህ የዜና ድርጅቶችን የውሸት ዜና አሰራጮች ብሎ መስደብ ትልቅ በደል ነው። ግለሰብ ጋዜጠኞችን ደግሞ በዚህ መልክ መዝለፍ፣ ሌሎች ሰዎች ጋዜጠኞችን እንዲያጠቁ ማነሳሳት አይሆንምን? የሚል ጥያቄ እንዳነሳ ያስገድደኛል ብለዋል። የፓኪስታን ብሔራዊ ሸንጎ ፕሬዚዳንት ዶናልድ ትራምፕ አፍጋኒስታን ላይ ያወጡትን አዲስ ፖሊሲ አጥብቆ አወገዘ። ፕሬዚዳንቱና ጀኔራል ጆን ኒኮልሰን ስለ ፓኪስታን የተናገሩትንም ጠላታዊና ዛቻ አዘል ብሎታል። ፕሬዚዳንት ትራምፕ ባለፈው ሳምንት ሰኞ ስለ አፍጋኒስታን ስለ ደቡብ እስያ ያወጡትን አዲስ ፖሊሲ ባስታወቁበት ወቅት ፓኪስታንን ክፉኛ መንቀፋቸው ይታወሳል። ፓኪስታን በቢሊዮኖች ዶላር የሚቆጠር ገንዘብ ስንከፍል ቆይተናል፣ እነሱ ግን የምንዋጋቸውን አሸባሪዎች ያስጠላሉ ሲሉ ነበር የነቀፉት። ካቡል ያሉት የአሜሪካ ከፍተኛ ወታደራዊ አዛዥ ጀኔራል ኒከልሰን በበኩላቸው ከአፍጋኒስታን ቴሌቪዥን ጋር ባደረጉት ቃለ ምልልስ የታሊባን መሪዎች ኩዌታና ፔሽዋር በተባሉ የፓኪስታን ከተሞች እንዳሉ እናውቃለን፣ ስለሆነም በሰላም መተኛት የለባቸውም ሲሉ ዝተዋል። የፓኪስታን ብሔራዊ ሸንጎ አያይዞም የአገሪቱ ህዝብ የአገሪቱን ሉዓላዊነትና ግዛታዊ ክብር ለመጠበቅ ቁርጠኛ መሆኑን የአገሪቱ መንግስት ግልጽ እንዲያደርግ ጥሪ አሰምተዋል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ጅም ማቲስ አሜሪካ ውስጥ በወታደራዊ ክፍል የሚያገለግሉት የተወለዱበትን ጾታ የቀየሩ ሰዎችን በሚመለከት ያለው ፖሊሲ በቂ ጥናት እስከሚደረግበት ጊዜ ድረስ እንደሚጸን አስታውቀዋል። ጾታቸውን የለወጡ ሰዎች በወታደራዊ ኃይል እንዳያገለግሉ ፕሬዚደንት ትራምፕ ያወጡት መመሪያ እንዴት ሊተገበር እንደሚችል ነው ጥናት የሚደረገው። ቅድሚያ የሚሰጠው ለውጊያ ብቃቱ ለሚያስፈልገው ነገር እንደሆነ መከላከያው ሚኒስቴር ጠቁመዋል። ጥናቱ ከሀገር ውስጥ ደህንነት ጥበቃ ሚኒስቴር ጋር መመካከርን ያካትታል። የጥናቱ ሂደት ሲንጠናቀቅም ማቲስ ለፕሬዝደንት ምክር ሀሳብ እንደሚያቀርቡ ገልጸዋል። ትራምፕ ባለፈው ሳምንት ያወጡት መመሪያ ጾታቸውን የለወጡ ሰዎች በውትድርና ስራ እንዳይቀጠሩ የሚለው ትእዛዛቸው እንዲራዘም ያደርጋል። ለጾታቸው ለውጥ በመከላከያ ሚኒስቴሩም ሆነ በአገር ውስጥ ደህንነት ጥበቃ ክፍል ወጪ እንዳይታከሙ ያግዳል። የቀድሞው ፕሬዝደንት ባራክ ኦባማ አስተዳደር ከአንድ ዓመት በፊት ጾታቸውን የለወጡ ሰዎች በሀገሪቱ ወታደራዊ ኃይል በግላጭ እንዲያገለግሉ ፈቅዶ ነበር። የፕሬዚዳንት ትራምፕ ትእዛዝ ግን ይህን ይጥሳል ማለት ነው። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኝ ፍስሐየንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከምሽቱ አራት ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ በእውነት ደስ ነው ያለኝ። ለምን መረጃ መቀባበያ፣ እንደ ህብረተሰብ እንደ ቁጥራችን እንደ ብዛታችን አንድ ላይ ማደግ መቻል አለብን እና፣ እንደዛ ደግሞ ለማድረግ መገናኘት መቻል አለብን፣ ማውራት መቻል አለብን፣ ሀሳብ መቀያየር መቻል አለብን። የኢቢኤስ ቴሌቪዥን የሄለን ሾው አዘጋጅ ሄለን መስፍን ነች። ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ላይ በርካታ ኢትዮጵያውያን አሜሪካውያን ባለሙያዎች የተሳተፉበትን የሙሉ ቀን ስነ ስርዓት አስመልክቶ በኢትዮጵያውያን በአሜሪካ በተሰናዳ ቅንብር ከተናገረች የተወሰደ ነው። ሁለተኛው አጋማሽ ጠብቋል። ሌላ የሁለተኛው አጋማሽ ስርጭታችን የሜሪ ጆዋ ስራ አስኪያጅ ሲስተር ዘቢደር ዘውዴ የሚገኙበት ነው። ድምፁን አላሰማንም ቆየት ብሎ ይቀርባል። በሴቶችና ቤተሰብ ነው የሚቀርበው። አድማጮች፣ ቀደም ብለን ያስተዋወቅ ነው በመግቢያው የዩናይትድ ስቴትስ የዓለም አቀፍ ተራድኦ ፕሮግራም ዲሬክተር በኢትዮጵያ በጉብኝት ላይ ይገኛሉ። አቢይ ርዕሳችን ያተኩርበታል። እንደደረሰን እናቀርባለን። አሁን ወደ ተከታዩ ዘገባ ነው የምናልፈው። የአዲስ አበባው ዘጋቢያችን መለስካቸው አመሀ ከመስክ ይገኛል። በስራ ጉዳይ ካለበት በስልክ አግኝተነዋል ማምሻውን መለስካቸው አመሃ እንደምናመሸህ እንደምናመሸህ። ጊዜውን በትክክል ባላውቀው፣ እኔ እንደምን ዋልክ ነው አንተ ጋ። ወደ አመሻሹ ከሰዓት በኋላ ነው። ታዲያ ለአድማጮች ግልጽ ለማድረግ ይሄ ድምጽ ከአዲስ አበባ አይመስልም፣ የሚሰማኝ ከጀርመን ሽቱትጋርት ከምትባል ከተማ ነው። ሌሎች በርከት ካሉ ጋዜጠኞች ጋር ከተለያዩ የምስራቅ አፍሪካ ሀገሮች የተሰባሰባችሁ የመገናኛ ብዙሀን አባላት ሰሞኑን ስቱትጋርት ላይ ከትማችኋል። ጋባዣችሁ አፍሪኮም የዩናይትድ ስቴትሱ የአፍሪካ ወታደራዊ ተልእኮ። እንዴት ተጋበዛቸው? ምንድን ነው አላማው? የጉብኝቱ አላማ ብዙሀን መገናኛ ባለሙያዎቹ ስለ እዙ የተሻለ ግንዛቤ እንዲኖራቸው እና እዙ በምስራቅ አፍሪካም ሆነ በተለያዩ የአፍሪካ አካባቢዎች ያለውን ተልእኮና የሚያከናውናቸውን ተግባራት እንዲረዱ ለማድረግ ነው። እንግዲህ መርሃ ግብሩ የጀመረው ካለፈው ሰኞ ጠዋት ጀምሮ እስከ ዛሬ እየተካሄደ ነው። መልካም። መለስካቸው፣ ቀደም ብሎ በመግቢያው እንደ ጠቆም ነው ከተለያዩ አፍሪካ ሀገሮች ነው የመጣችሁት። የየት ሀገር ጋዜጠኞች ትገኙበት አላችሁ በዚህ ጉብኝት? እና አቅጣጫ ማሳየት ማለት እንችላለን የተገኘ ነው ከኢትዮጵያ፣ ከኬንያ፣ ከዩጋንዳ፣ ከሶማሊያ እና በተለያየ መንገድ ደግሞ ከመገናኛ ብዙሀን ተግባራትና ስራ ጋር የሚያገናኝ ስራ ያላቸው ከደቡብ አፍሪካም እንደዚሁ የመጡ አሉ። ከኢትዮጵያ የመጣ ከአንተ ሌላ ጋዜጠኛ አለ? አው ከኔ ሌላ ሁለት ጋዜጠኞች መጥተዋል። አንድ ከዴይሊ ሞኒተር የሚባልና በአማርኛ ደግሞ ሰንደቅ ከሚባል ሳምንታዊ ጋዜጣ መጥተዋል። ሁለቱም ዋና አዘጋጆች ናቸው። መለስካቸውን ቀደም አቅጣጫ ማሳያ ብለኸዋል። በአፍሪካ የዩናይት ስቴትስ የጦር እዝ አፍሪኮም ጋዜጠኞችን እንዲጠራ ስቱትጋርት ላይ ተሰብስባችሁ እንድትገኙ ያደረገበት ምክንያት የሶስት ቀናት ክንውኖቻችሁን ጨምረህ ግለጥልን። እንግዲህ ወደ እስቱትጋርት ታመጣን ዋናው ምክንያት የዩናይትድ ስቴትስ አፍሪካ ኮማንድ ወይም የዩናይትድ ስቴትስ የአፍሪካ ወታደራዊ ማዘዣ ዋናው መስሪያ ቤት ያለው እዚህ እስቱትጋርት ኬሊ ባራክ የሚባል እዛ ነው ያለው። በዚያ ምክንያት ነው እንግዲህ እዚህ የመጣ ነው። በእነዚህ ባለፉት ቀናት እንደው በወፍ በረር ብንመለከተው የተከናወኑትን ነገሮች፣ በመጀመሪያው ቀን የተካሄደው ያው እዙን በጠቅላላ ያለውን ሁኔታ ለማሳየት የተደረጉ ገለጻዎችን ይመለከታል። ለምሳሌ የአሜሪካ ወታደራዊ እዝ ካቀፋቸው ስድስት ትላልቅ ክፍሎች መካከል ይሄ የአፍሪካ እዝ አንዱ ነው። እንዴት እንደተደራጀ መቼ እንደተደራጀ በተለያዩ የእዙ ክፍሎች ኃላፊዎች ወይም ተወካዮቻቸው መግለጫ ይሰጥ ነበረ። እንደዚሁም እነዚህ ይሄ አሁን ምሳሌ የአፍሪካ ኮማንድም ሆነ ሌሎቹ ኮማንዶች ወይም ሌሎች እዞች በየእዙ ሁሉም የጦር ኃይሎች ክፍሎች የሚይዝ ነው። ለምሳሌ በዚህ እዝ ውስጥ የዩናይትድ ስቴትስ ማሪን ኃይሎች አሉ። የዩናይትድ ስቴትስ የአየር ኃይል አለበት እና የመሳሰሉት ክፍሎች ሁሉ አሉበት ማለት ነው። እና ይሄንን ከዚህ የአፍሪካ ኮማንድ እንግዲህ ዋና እዙን ዋና ማዘዣ ጣቢያውን ያደረገው እንደዚህን ሁሉ በሚያዝበት በስቱትጋርት ከተማው ላይ ነው ያለው እንግዲህ መለስካቸው፣ በነገው ዕለት ይሄ ስነ ስርዓት ይጠናቀቃል። የተለየ የምጠብቁት ነገር አለ? በቀሪው አንድ ቀን በነገው ዕለት የዩናይትድ ስቴትስ አፍሪካ እዝ ዋና አዛዥ ጄኔራል ቶማስ ዋልሃውዘር ለጋዜጠኞች መግለጫ ይሰጣሉ። ይሄ የሚቀረጽ እና በትክክል ለሕዝብ በይፋ የሚነገሩ ነገሮችን ስለሚነግሩን የነገውን መግለጫቸውን በበለጠ ጉጉት እንጠብቃለን ማለት ይቻላል። ከዚህ በኋላ ግን ወደ ሀገሮቻችን እንመለሳለን ማለት ነው። መለስካቸው፣ መልካም ቆይታ እንደሚሆን ተስፋ አደርጋለሁ። የቀረህ ቀን እንኳ አንድ ቢሆን ዞር ዞር ብለህም አካባቢ እንደምትጎበኝ፣ ጀርመንኛህንም ትንሻል እንደምታደርግ የኔ ጀርመንኛ መልካም ቀን ለማለት የሚሆነውን ብቻ ነው የምችለው። አፍ ዊደርሸን እንዴት ነው ጀርመንኛ ጀርመንኛህን ለመገመትም ለመዳኘትም የሚያስችል አቅም የለኝም ማታለል እችላለሁ ማለት መለስካቸው ባይሆን ከዘገባው ባሻገር የጉዟችሁን አጋጣሚ ተንተርሶ የምታጫውተን በሌላ ፕሮግራም የጉዞ ማስታወሻ በሚቀርብበት ራዲዮ መጽሔት ባይሆን መልስ እናገኘሃለን ለአሁኑ ግን አመሰግናለሁ መልካም ቆይታ ጊዜ እርስጥልኝ በጣም በጣም ደስ ይለኛል መልካም ጊዜ ሩላ አመሰግናለሁ አሁን ደግሞ ወደ ሶማሊያ እናመራለን። የአልሸባብ ምክትል አዛዥ ሙክታር ሮቦ እጁን መስጠቱ የሶማሊያን መንግስት በእጅጉ ማስፈንደቁ እየተሰማ ነው። በጽንፈኛ ቡድን ታሪክ እጅግ ከፍተኛ ባለስልጣን ከድቶ ሲወጣ ሙክታር የመጀመሪያው መሆኑ ነው። በሌላ በኩል ደግሞ የመንግስታቱ የምህረትና የአፈንጋጮች መርሃ ግብር የተጣጣመ ስልት የሌለውና በምስቅልቅል የተሞላ ነው ሲሉ ተችዎች ይወቅሳሉ። የሶማሊያ የጸጥታ ባለስልጣን ግን መርሃ ግብሩ በተዋጣ ሁኔታ እየተከናወነ ያለ መሆኑን እየገለጹ ውጤት እያስመዘገበ መሆኑንም ይናገራሉ። ሀሮን ማሩፍ ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል። አምና ሐሙስ ሰኔ 2 2008 ዓ ምት ሂራን ክልል ውስጥ ሐልጋን ከተማ በሚገኘው የኢትዮጵያ ወታደራዊ መደብ ላይ አልሻባብ ከባድ የተባለ ጥቃት ከፈተ። የኢትዮጵያ ወታደሮች ግን ይዞታቸውን አጠንክረው ተከላከሉና በዘመተባቸው የአልሻባብ ጦር ላይ ከባድ ጉዳት አድርሰው በተኑት። ሞሐመድ ኢሬ በሚል ስም የሚጠራ አንድ የአልሻባብ ተዋጊ የነበረ የ20 ዓመት ወጣት እርሱ የነበረበት ተዋጊ ክፍል 45 ሰዎቹን በዚያ ውጊያ ማጣቱን ተናግሯል። ምሌ ሼዲ ኡርክ አልሸባብ ወር ካሲ ገላይ ከባድ ውጊያ ነበር። ቁስለኞቻችንን እንኳ ማውጣት ባለመቻላችን እየጣልናቸው ነው ያመለጥነው። ፊልም ቀራጫችን ተገደለ። ከውጭ የመጡ ተዋጊዎችም ተገደሉ። ሁሉም ነፍሱን ለማትረፍ ሸሸ። ለሙሐመድ ዴሬ ያ ትምህርት ነበር። ከቡድኑ ከድቶ ለመውጣት ቢወስንም መጀመሪያ ላይ አስቸጋሪ ሆኖበት ነበር። አዛዦቹ ይጠራጠሩት ጀመርና ፈቃድ ሲጠይቅ የሚያቀርባቸውን ምክንያቶች ሳይቀበሉለት ቀሩ ከስምንት ወራት በኋላ ግን አዛዦቹ አንድ ሴሚናር ለመካፈል ሲሄዱ ጥሩ አጋጣሚ እንደተፈጠረለት ይናገራል መሐመድ ዴሬ ለአዲሱ አዛዡ ልብስ ሳሙናና ዘይት ለመግዛት ወደ አፍጎዬ መሄድ እንደሚፈልግ ነግሮ ተፈቀደለትና ሄደ እዚያም ዘመዶቹ እጁን ይዘው ለመንግሥት ሰጡ አሁን ሞቃዲሾ በሚገኘው ከአልሻባብ ከድተው የወጡ የቀድሞ ተዋጊዎች ማቋቋሚያ ማዕከል ውስጥ ከሌሎች ሰባ የአልሻባብ አፈንጋጮች ጋር ወደ ተረጋጋ ህይወት ለመመለስ እየታተረ ይገኛል። የማቋቋሚያ ማዕከሉ ዳይሬክተር አብዲራሺድ ኢብራሂም ሞሐመድ ለባልደረባይ ሃሩን የሚሰሩትን አጫውተውታል። ማዕከሉ የሚሠራው እንዴት እንደሆነ መብቶቹን፣ የምግብ፣ የስፖርት፣ የሃይማኖታዊ ትምህርት፣ የጤና ምርመራ ሰዓቶቹን የሚያስረዳው አንድ የማኅበራዊ አገልግሎት ሠራተኛ ይመደብለታል ብለዋል። መሐመድ በደረሰ በሁለት ቀናት ውስጥ የመቋቋም እንቅስቃሴውን ይጀምራል። ከአልሻባብ አምልጠው የወጡት ወጣቶች የመጀመሪያና የሁለተኛ ደረጃ ትምህርት፣ ልብስ ስፌት፣ የተሽከርካሪ ጥገና፣ መንዳት፣ የፀጉር ሥራ የመሳሰሉ የሙያ ስልጠናዎችን ያገኛሉ። የምህረትና የእጅ ሰጪዎቹ ማቋቋሚያ መርሃ ግብር የተቋቋመው የዛሬ ስምንት ዓመት ሲሆን በእነዚህ ዓመታት ውስጥ በሺዎች የሚቆጠሩ በሂደት ውስጥ የዘለቁ እጅ ሰጪዎች ተጠቃሚ ሆነዋል፣ እያሉ የመንግሥቱ ባለሥልጣናት ይሟገታሉ። የሞቃዲሾው ማዕከል ኃላፊ ግን በእርሳቸው ስር በሚተዳደረው ተቋም ውስጥ ያሉት የተመዘገቡ አፈንጋጮች ስምንት መቶ መሆናቸውን ተናግረዋል። ከሞቃዲሾ ውጭ ባሉ ቅርንጫፎች ባይዶዋ 60 በለድወይኒ 30 ሁዱር ሰባ ኪስማዮ 30 እንደሚገኙ ተገልጿል። ከእነዚህ ማዕከላት መርሃ ግብሩን አጠናቀው የወጡት አንድም ወደ ንግድ ሥራ ገብተዋል፣ አሊያም ትምህርት ቀጥለዋል፣ አሊያም ወደ የማኅበረሰቦቻቸው ተመልሰው ተቀላቅለዋል ይላሉ የሞቃዲሾው ማዕከል ዳይሬክተር ሙሐመድ። የማንቂያ ትምህርቶችን የሚሰጡ የሃይማኖት መምህራን አሉ። ስለ እስልምና ምንነትና ስለ ጽንፈኝነት ውይይቶችን ያካሂዳሉ። በመሠረቱ ወጣቶቹ ከአልሻባብ እየከዱ ወደ እኛ ሲመጡ ገብተውበት የነበረው ሁሉ የተሳሳተ እንደነበር ተገንዝበው በመሆኑ የሚመጡት ራሳቸውን ለማትረፍም ነው። እንዲያም ሆኖ ግን ሁሉም ተመላሾች ወይም አፈንግጠናል፣ አልሻባብን ክደናል የሚሉት ሁሉ የሚታመኑ አይደሉም። ሁሉም አይደሉም የሚለወጡት። ማዕከላቱ የሚሰሩት በአልሻባብ አፈንጋጮች ላይ የርእዮተ ዓለም ለውጥ ለማሳደር እንዳልሆነ ኦማር መሐመድ አቡ አያን ይናገራል። ኦማር መሐመድ ቀደም ሲል የአልሻባብ አባል የነበረ በኋላም አፈንግጦ እጁን የሰጠና አሁን የሽብር ጉዳዮች ተንታኝ ነው። ከድተናል ከሚሉት አንዳንዶቹ አእምሯቸው ውስጥ አንዳች ድብቅ ተልእኮ ሐሳብ ሊኖር እንደሚችል ኦማር መሐመድ ይናገራል። ሄረ ወሐዋይ ወፊህ ወፊህ ወደ እነዚህ ማዕከላት ለሚገቡ ለብዙዎች ሌሎች አድራጎቶቻቸውን ለመፈጸመም ዕድል ይከፈትላቸዋል። ለምሳሌ አጥፍቶ መጥፋት። ለአንዳንዶች ደግሞ ስማቸውን የማጽጃ አጋጣሚም ነው። አቡ አያን ለዚህ አባባሉ የተጨበጠ ማስረጃ አለው። አብድራህማን ሙሐመድ ዐብዱሌ የሚባል የአልሻባብ ተዋጊ ከዳ ኋለና የዛሬ አራት ዓመት እጁን ለመንግሥት ይሰጣል። የኪስማዮ ባለሥልጣናት በጸጋ ተቀበሉትና ወዲያውም እምነታቸውን ችሩት። የካቲት 11 2006 ዓ ም የጁባላንድ ክልል የደህንነት ጠቅላይ ቢሮ ኃላፊ ለነበሩት ኢሴ ካምቦኒ ጠባቂነት ተመደበ። አብዱሌ ካምቦኒን ተኩሶ ገደለና ተመልሶ ወደ አልሻባቡ ተቀላቀለ። እዚያ በቆየበት ጊዜ ሁሉ ከአልሻባብ ባለሥልጣናት ጋር ይገናኝ ነበር። ከሦስት ዓመት በኋላ ዘንድሮ አብዱሌ እንደገና ጥቃት አደረሰ በሞቃዲሾው ዳያህ ሆቴል ላይ ባለፈው ጥር 17 በተፈጸመው የአጥፍቶ ጠፊ ጥቃት ላይ ተሳትፎ 28 ሰው ገደለ። ማዕከሉ ብዙ አይነት ሰዎችን የሚያስተናግድ ነው ይላል የቀድሞው የአልሸባብ አባል የዛሬው ተንታኝ አቡ አያን። እነዚህ ወጣቶች የመጡበትን አካባቢና አጠቃላይ ሁኔታውን የሚያውቅ ስለ ጽንሰ ሐሳብና አስተሳሰብ የሚወያይ የሚከራከር የሃይማኖት ኮሚሽን ያስፈልጋል። ማዕከሉ ውስጥ ያገኙት አንድ የሶማሊያ ጦር መኮንን ወይም የደህንነት ሠራተኛ ሊለውጣቸው አይችልም። እንደ ሮቦ አይነት ሰው ያስፈልጋል። በማዕከሉ ውስጥ ያሉ የሃይማኖት መሪዎችም ቢሆኑ ስለ ሽብር ቡድኖችና ስለ አስተሳሰባቸው ብዙም የሚያውቁት የለም ይላል አቦ አያን። ሮቦ ከመንግስቱ ጋር ለመስራት ከተስማማ በአስተሳሰብ ጉዳይ ላይ ነው ሊያሰሩት የሚያስፈልገው በወታደራዊ መስክ ብዙ ሊጠቅማቸው አይችልም። ለዚያ ጉዳይ የመንግሥቱ ሰራዊትና የውጭዎቹ ጦሮች ከሚያከናውኑት የበለጠ ሊያመጣ የሚችለው ነገር የለም። የሶማሊያ መንግሥት ከአልሻባብ አፈንግጠናል በሚሉ የቡድኑ ከፍተኛ መሪዎች ላይ የሚከተለው ፖሊሲም ወጥነት የጎደለውና የተሳሳተ ምልክት የሚሰጥ ነው ሲሉ የሚተቹም አሉ። ሙክታር ሮቦው ከአልሻባብ ከድቶ መግባቱን ካሳወቀ በኋላ ስለ መጪ ጉዳዮች ድርድር ላይ መሆናቸውን ሮቦውም መንግስቱም አስታውቀዋል። ይህ ጉዳይ ያለ አግባብ ከተያዘና ከተጨናገፈ ግን መዘዙ ክፉ ሊሆን እንደሚችል አብዲራሽድ አስጠንቅቀዋል። ቀደም ብለን በመግቢያው እየጠቀሙ ነው የዕለቱ አቢይ ርዕስ ነው። አድማጮች ተከታዩ የዩናይት ስቴትሱን ዓለም አቀፍ የተራድኦ ፕሮግራም ዲሬክተር ወደ ኢትዮጵያ የተደረገ ጉዞ ይመለከታል። የዩናይት ስቴትስ ዜጎች የምግብ ዋስትናቸውን እንዲያረጋግጡና ከድህነት እንዲወጡ ለማገዝ የጀመረችው በእንግሊዝኛው አጠራር ፊድ ዘ ፊውቸር የተሰኘ ፕሮግራም ለሁለተኛ ዙር ተጠቃሚ እንዲሆኑ የመረጠቻቸውን ሀገሮች ይፋ አድርጋለች። በኢትዮጵያ ሶማሌ ክልል ጅጅጋ ባሰሙት ንግግር አገሮቹን ይፋ ያደረጉት አዲሱ የዩኤስአይዲ አስተዳዳሪ ማርክ ግሪን ኢትዮጵያን ጨምሮ አስራ ሁለት አገሮች መመረጣቸውን ነው የገለጡት። ማምሻውን ከጅጅጋ የተመለሰው እስክንድር ፍሬው ለዛሬ አጠር ያለውን ዘገባ እዚህ አድርሶናል። በየዓመቱ በአማካይ እስከ አንድ ቢሊዮን ዶላር ሲመደብለት የቆየውና ዜጎች የምግብ ዋስትናቸውን እንዲያረጋግጡና ከድህነት እንዲወጡ ለማገዝ የሚሰራው ፊድ ዘ ፊውቸር የሁለተኛ ዙር ተጠቃሚዎች ታውቀዋል። የመጀመሪያ ለሆነ የውጭ ጉብኝት ኢትዮጵያ የሚገኙት አዲሱ የዩናይትድ ስቴትስ ዓለም አቀፍ የልማት ተራሪው ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን ናቸው። በፕሮግራሙ በሚደገፍና ከጅጅጋ ወጣ ብሎ በሚገኝ አንድ የስጋ ማቀነባበሪያ ፋብሪካ። The US government has chosen 12 countries to participate in this second phase of Feed the Future as part of our global food security strategy. These are nations that do have compelling needs. They represent great opportunities. For ፊድ ዘ ፊውቸር ፕሮግራሙ የሚካተቱ አስራ ሁለት አገሮችን መርጧል። የዓለም አቀፍ የምግብ ዋስትና ስልት አካል በማድረግ የተመረጡት አገሮች ችላ ሊባል የማይችል የእርዳታ ጥያቄ ያለባቸው፣ ለመሻሻል ያለውን ታላቅ ዕድል የሚያመለክቱ፣ በራሳቸው ልማት ላይ ሟለ ንዋይ ከማፍሰስ አንጻርም የበኩላቸውን ለማድረግ የቆረጡ መንግስታትና አጋሮች እንዳሉባቸውም ምልክት ያሳዩ ናቸው። As we move into this new phase, Feed the Future will be redoubling its efforts in Bangladesh, Ghana, Guatemala, Honduras, Kenya, Mali, Nepal, Niger, Nigeria, Senegal, Uganda, and some country called Ethiopia. What is the Addis Ababa? ሁለት እየገባን ባለንበት በዚህ ወቅት ፊት ዘ ፊውቸር በሚከተሉት አገሮች ማለትም በባንግላዲሽ፣ ጋና፣ ጓቴማላ፣ ሆንዱራስ፣ ኬንያ፣ ማሊ፣ ኔፓል፣ ኒጀር፣ ናይጄሪያ፣ ሴኔጋል፣ ዩጋንዳና በሆነች ኢትዮጵያ በምትባል አገር ጥረቱን በሁለት እጥፍ ያሳድጋል። የዩኤስአይዲ አስተዳዳሪ አገሮቹን ይፋ ያደረጉት በፕሮግራሙ የሚደገፉና በጅጅጋና አካባቢው በተለያዩ አጋሮች የሚተገበሩ እንቅስቃሴዎችን ከጎበኙ በኋላ ነው። የኢትዮጵያ ሶማሌ ክልል ምክትል ርዕሰ መስተዳድር ሱአድ አህመድ ፋራህ ከተመረጡት ሀገራት መካከል ኢትዮጵያ መካተቷ ትልቅ ፋይዳ እንዳለው ለቪኦ አስረድተዋል። በእርግጥ እንደሚታወቀው ፊል ፊውቸር በዩኤስአይዲ የሚተባበሩት በጣም ብዙ እንትኖች አሉ። በጣም ብዙ ነገሮች አሉ ማለት ይቻላል። እንዳየናቸው ደግሞ በዛሬ ጉብኝት በጣም ብዙ ስራዎችን ሰርተዋል። ለህብረተሰቡ የሚያበረታታ ማለት ከህብረተሰቡ ከዜሮ ተነስቶ ወደ ከፍ ያለ ስራ ማለት ስራ ፈጠራ ለሌላ ሰው ራሱ ስራ እንዲፈጥሮ የሚያደርጉ ሁላ ፈጥሯል። ስለዚህ ዛሬ ለመጀመሪያ ጊዜ እዚህ ጅጅጋ ሆነው ይፋ ሲደረግ በጣም ነው ደስተኛ እኛ የሆን ነው ከስራዎቹን ተነስቶ ምን አይነት ስራዎችን እንደሚሰሩት እኛ እስካሁን ስለምናውቅ ማለት ነው። ስለዚህ በጣም ደስ ብሎናል። አዲሱ የዩኤስኤአይዲ አስተዳዳሪ የሶማሌ ክልል ጉብኝታቸውን በማጠናቀቅ ማምሻውን አዲስ አበባ ተመልሰዋል። ሰፋ ያለውን ዘገባ በነገው እለት ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ19 በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ እኔ አዳነች ፍስሃዬ ና አሉላ ከበደነን ሁለተኛውን አጋማሽ ስርጭታችንን እንዘልቃለን። አሁን ለዚህ ክፍል ቀዳሚ ሆነው ኢትዮጵያውያን በአሜሪካ በኢቢኤስ ቴሌቪዥን ጣቢያ ላይ በሚተላለፈው ውይይት ዝግጅት ሄለን ሾ በመባል የተጠናቀረ ዝግጅት ነው። ኤምፓወር ዘ ኮሚኒቲ ማኅበረሰባችንን እና ብቃ በሚል መሪ ርዕስ ያዘጋጀው ጉባኤ ዋሽንግተን ዲሲ የስብሰባ ማዕከል ባለፈው ቅዳሜ ተከናውኗል። ቆንጅታዬ በስፍራው ተገኝታ ተከታትለዋለች። ለዛሬም ሴቶችና ቤተሰብ ክፍለ ጊዜ ታቀርበዋለች። ታዲያ ባለፈው ሳምንት ባለፈው አርብ በዋዜማው ባጭሩ አስተዋውቀን ነበር። ቆንጅት እጅሽ ከመን አሉላ ማህበረሰብን ማብቃት በሚል መሪ ርዕስ በዋሽንግተን በግዙፉ የጉባኤ ማዕከል ዋልተር ኢ ዋሽንግተን ኮንቨንሽን ሴንተር የተካሄደውን የመጀመሪያውን የሙሉ ቀን ጉባኤ ያሰናዳችው በኢቢኤስ ቴሌቪዥን ጣቢያ የሚቀርበው ሄለን ሾው የተባለው ፕሮግራም አዘጋጅና አቅራቢ ሄለን መስፍን ነች። በሙያቸውና በተመክሮቻቸው የበቁ ባለሙያዎች የተሳተፉባቸው በርካታ ውይይቶች ተካሂደዋል። የሲቪክ ተሳትፎ አስፈላጊነት ላይ ሀሳባቸውን ያካፈሉ የንግድ ወይም የቢዝነስ አመራር ላይ ያሉ አዋቂዎች የተካፈሉባቸው የውይይት መድረኮች ነበሩ። የጤና፣ የአካል ብቃት፣ የትምህርት፣ የልጆችና የቤተሰብ አያያዝ ወዘተ ያልዘረዘርኳቸው ብዛት ያላቸው የውይይትና የባለሙያ ምክር የተሰጠባቸው መድረኮችም ነበሩ። መረጃ ማግኘት ራስን ለማሻሻል ወሳኝ ነው የምትለው ሄለን መስፍን ይህንን ግዙፍ ጉባኤ ለማሰናዳት ምክንያት የሆናትና ፊትም ቢሆን የሄለን ሾው ዝግጅቷም አላማ ማህበረሰባችንን በተለያዩ ጉዳዮች ያሉበትን የመረጃ ክፍተት መሙላት የግድ መሆኑን ከማስተዋል ነው ብላለች። ምን መሰለሽ፣ እኔ እዚህ አገር ስመጣ ከማንም ተሽለን ምናምን አይደለም። እዚህ አገር የመጣ ነው እድሉ አጋጥሞን መጣን? መጣን። እድሉ አጋጥሞን መጠን ኢንፎርሜሽን ለማግኘት ተቻለን፣ ለመማር ተቻለን፣ ህይወታችንን ለመቀየር ቻለን ከኛ በኋላ ግን ስንት አገራችን ውስጥ ብዙ የተለያዩ በተለይ ሴቶችን ሳስብ፣ ይቅርታ እንደው ሴት ወንድ አልሽ አይባልኝ እንጂ ብዙ እንደኔ አይነት ሆነው አገራችን ውስጥ እድል የሌላቸው የገንዘብ ብቻ አይደለም፣ የእውቀት ነው፣ የመረጃ እጣት ነው። ባለሽ እንኳን መረጃ ሲኖርሽ ያለሽበትን ሁኔታ እንኳን ኖረሽ ህይወትሽን መቀየር ትችላለሽ። እኔ በሷምን አለሁ የሀሳብ የአመለካከት የእውቀት ጉዳይ ነው እና ለነሱ ኢንፎርሜሽን የመስጫ ፕላትፎርም ነው ኢቢኤስ የሰጠኝ፣ እና እሱን ተጠቅመን እኔ ብቻ እኔ ቁጭ ብዬ ነው የምናገረው። ኤክስፐርቶች ብዙዎቹ ኢትዮጵያውያኖች ብዙዎች ራሳቸውን ጊዜያቸውን ሰጥተው መተው መረጃ መቀባበል ስለሚቻልበት በሱ ላይ ነው የሚያንቀሳቅሰኝ። እውቀት ህይወት ይቀይራል ብዬ ስለማምን ነው። እሱ ነው መነሻ በቅዳሜው ዝግጅት በተናጋሪነትም ይሁን በእቅድና አደረጃጀት በበጎ ፈቃድ የተባበሯትን በተለይም የመጀመሪያ ዝግጅት እንደመሆኑ አምነውበት ስፖንሰር ያደረጉትን አመስግናለች። ምን ተሰማኝ መሰለሽ? ሰዎች ለጥሩ ሀሳብ ሲሰበሰቡ የአንድ ሀሳብ መሆን ሲቻል የማይሰራ ነገር ምንም እንደሌለ በከዚህ የአንድ ሰው ስራ አደለም ተጀርባዬ አብረውኝ በጣም ደዲኬትድ ሆነው ለብዙ ወራት በፍላ ሀሳብ በመስጠትም ቢሆን ስፒከሮቻችን ገና ስደውልላቸው ነው እንደዚህ አይነት ሀሳብ ሲኖርሽ በደስታ ብለው በራሳቸው ሁሉም የሚመጡት እና በእውነት ደስ ነው ያለኝ። ለምን መረጃ መቀባበያ እንደ ህብረተሰብ እንደ ቁጥራችን እንደ ብዛታችን አንድ ላይ ማደግ መቻል አለብን እና እንደዛ ደግሞ ለማድረግ መገናኘት መቻል አለብን፣ ማውራት መቻል አለብን፣ ሀሳብ መቀያየር መቻል አለብን። ስፖንሰሮቻችንም ደግሞ በጣም የመጀመሪያ ሲሆን ብዙ ጊዜ ሰው ምን እንደሆነ ስለማይታወቅ በእውነት አንቺ አምነው ተማምኖ ነው በስራው የሚመጡትና ላመሰግናቸው እወዳለሁ። ኤቢኤስ ቲቪ ካይዘር ፐርማነንቴም ሜትሮ ዋሽንግተን ዲሲ እነሱ ሁሉ አምነውበት የእናንተ ኮሚዩኒቲ ኢትስ ወርት ይሄ ያስፈልገናል በሚል ከኛ ጋር መጀመሪያ ስለተባበሩኝ በጣም አድርጌ አመሰግናለሁ። እናንተም ስለመጣችሁ አክብራችሁን ቪኦኤን በጣም አድርጌ አመሰግናለሁ። ለዛሬ ከተካሄዱት ዋና ዋና ውይይቶች ውስጥ አንዱን እንኳን ባለን አጭር ጊዜ ለመጥቀስ ብሞክር የሲቪክ ተሳትፎ ኃይል በሚል ርዕስ በተካሄደው እና በእውነትም ብዛት ያለው አድማጭ የተገኘበትን ውይይት ላንሳ። ዶክተር መና ደምሴ የኮንግሬሽናል ብላክ ኮከስ ፋውንዴሽን የፖሊሲ ትንተናና ምርምር ምክትል ፕሬዚደንት፣ ዮዲት ተወልደ ቴክሳስ ውስጥ ከአሁን ቀደም በአቃቢ ህግነት የሰራች አሁን የህግ ጠበቃ፣ ሄኖክ ዶሪ በኦባማ አስተዳደር የፖሊሲ አማካሪ የነበረ የተሳተፉበት የሞቀ ውይይት ነበር። በምርጫዎች በመመረጥም ሆነ በመምረጥ መሳተፍ፣ መብቶችን ማወቅ በመሳሰሉት ጉዳዮች ዙሪያ ብዙ ትምህርታዊ የሆኑ መረጃዎችን አካፍለዋል። ዶክተር መና ከተናገረችው ባጭሩ፣ የሚመስለኝ አንድ ማወቅ ያለብን ነገር ትኩረታችን በዩናይትድ ስቴትስ የውጭ ፖሊሲና የዲሞክራሲያዊ አስተዳደር ጉዳዮች ብቻ መወሰን የለበትም። ከኢትዮጵያና ከኤርትራ ከሌላውም የአፍሪካ አካባቢ መጥቶ የሚኖረውም ይሁን እዚሁ የተወለደ ማህበረሰብ መብቶቹን እና ጥቅሞቹን የሚመለከቱ ጉዳዮች አሉ በአፍሪካዊ አሜሪካዊ ማህበረሰብ ላይ የተደቀኑ ጤና ጥበቃን ትምህርትንና እኩልነትን የተመለከቱ ችግሮች ለምሳሌ የፖሊሶችን የጭካኔ አያያዝ ብንወስድ እኛንም ይመለከቱናል የኢሚግሬሽን ነገርም ቢሆን የሜክሲኮና የዩናይትድ ስቴትስ ጉዳይ መስሎ ቢቀርብም የእኛም ጉዳይ ነው። ዶክተር መና ደምሴ የህዝባዊ ተሳትፎን አስፈላጊነት በተመለከተ በቅርቡ በሚኒሶታ ክፍለ ሀገር ለህዝብ ተወካይ ምክር ቤት አባልነት የበቁትን ሶማሊያዊት አሜሪካዊቱን ኢልሃን ኦማርን በምሳሌነት ጠቅሳለች። በእኛ ፋውንዴሽን የምንታገልላቸው ለሆኑት ለምጣኔ ሀብታዊ ፍትህ፣ ለትምህርት እኩልነት ታግለዋል። እነዚህ ጉዳዮች የእኛም ጭምር ናቸው። በዓለም አቀፍ መድረክ ድምፃችንን ማሰማታችን እንዳለ ሆኖ በዚያው ጎን ደግሞ እኛን፣ ቤተሰቦቻችንን፣ ወዳጆቻችንን በሚመለከቱ ጉዳዮች የበለጠ ቅንጅት ገንብተን መንቀሳቀስ ይኖርብናል። ሌሎችም በሙያቸውና በልምዳቸው የበቁ ተናጋሪዎች ትምህርታዊ የሆኑ መረጃዎችን ያካፈሉባቸው የውይይት መድረኮች ነበሩ። በሌላ ጊዜ እንመለስበታለን። ብዛት ያላቸው ከአዋቂ እስከ ወጣት ልጆቻቸውንም ጭምር ይዘው የተገኙበት ነበር። ወይዘሮ ኒኒ ለገሰ ኢትዮጵያ ውስጥ የተቸገሩ ቤተሰቦችና ህጻናትን የሚረዳው የወገን የኢትዮጵያ መስራች እርስ በርሳችን እንድንገናኝ ጥሩ ጅማሮ ሆነልናል ብለዋል። በጣም ቆንጆ ዝግጅት ነው። የመጀመሪያ ዓመት ሆኖ በርክ እንደዚህ በተለያየ ሙያ ላይ የተሰማሩትን አንድ ላይ አሰባስቦ ሰው የሚሰራውን ለማወቅ ሁሉም በግሉ የሚጥረውን ጥረት ሌላው ደግሞ ምን እየተሰራ ነው ብሎ ለማየት እድል የሚከፍት ሆኖ ነው ያገኘሁት። በተለያየ ሙያ ዘርፍ ውስጥ የተሰማሩ ኢትዮጵያኖች ና ይተን ጠጋ ብለን መጠየቁ የእነሱም ሙያ ማካፈላቸው በጣም ትልቅ በር ከፋች ዝግጅት ተጀመረ ብዬ ነው ያሰብኩት። ለመጀመሪያው ነው የሚቀጥለው ደግሞ እየጠነከረ እንደሚሄድ ነው የሚሰማኝ እና ደስ የሚል አድማጮች ደግሞ ልጆቻቸውን ይዘው ልጆቹ ደግሞ ሕብረተሰብ ውስጥ የሚደረገውን እንቅስቃሴ ከሌላ ሌላ ነገር ውጭ ምን እንደሚያደርጉ እውቀት ያላቸው ጥሩ ጥሩ ቦታ የደረሱ አራያ ሊሆኑ የሚችሉ ዜጋዎችን ማዳመጥ ቁጭ ብለው መቻላቸው ደስ የሚል ሆነው ነው ያገኘሁት። ሰፖርት ለማድረግ ያው ኮሚኒቲውን በአጠቃላይ ሰፖርት ለማድረግ ነው ልጆችንም መጣሁ። ትልቅ ልጆችን ሞቲቬት የሚያደርግ ነገር ነው እንደዚህ የተማሩ ሰዎች መድረክ ላይ ሲታዩ ለኮሚኒቲው ትልቅ ብርሃን የሚሰጥ ነገር ነው። ስሜ ክንዴ ይባላለሁ። አድማጮች ቆንጅታየን ኢትዮጵያውያን በአሜሪካ ዛሬ በአዲሱ ፕሮግራም ያቀረበችው ነው። ሂደትን ተከታትላይ የቅዳሜውን ዝግጅት ሌሎች ዝግጅቶችም ውይይቶችም ይኖሩናል። አሁን የፕሮግራም ማሳሰብ ያለን። በአዲስ አበባ በኦሮሚያና በአማራ ከረጅም ዓመታት በኋላ በቅርቡ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህንን ተከትሎ የተተመነው ዓመታዊ ቁርጥ ግብር በርካታ ተቃውሞና የነጋዴዎች ሮሮ አስከትሏል። አሁንም እያስከተለ ይሆናል ይገኛል። በተለያዩ ከተሞችና በተለያዩ ቀናትም ይህን ተከትሎ የንግድ አገልግሎቶች በማቋረጥና ቤት ውስጥ በመቀመጥ አድማ ነጋዴዎች ተቃውሞአቸውን በመግለጽ ላይ ይገኛሉ። በመንግሥት በኩል እስካሁን የተወሰደው እርምጃ ምንድነው? አሁን ያለው አሰራርና ወደፊት የታቀደውስ የሚሉ ርዕሶችን ይዘን የገቢዎችና ጉምሩክ ባለሥልጣን ዲሬክተር አቶ ሞገስ ባልቻን ለጥያቄው መልስ ዝግጅት ጋብዘናል። የፊታችን ሐሙስ ከምሽቱ ወይም ከሰዓት በኋላ 11 ሰዓት እስከ 12 ሰዓት ድረስ አስተያየቶቻችሁንና ጥያቄዎቻችሁን ላኩልን። አቶ ሞገስ በእነዚህና ከመስሪያ ቤታቸው ጋር በተያያዘ ሌሎች ጉዳዮችን ለአድማጮች ጥያቄ መልስ ይሰጣሉ። ስለዚህ ጥያቄዎችን በስልክ ቁጥራችን 202 2059942 የውስጥ መስመር 14 በኢሜይል መላክ ይሻልናል ለምትሉ ደግሞ የኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ጥያቄዎቻችሁን ላኩ። ቪኦኤ አምሐሪክ የሚለውን የፌስቡክ ገጻችንም ተጠቀሙ። አሁን በጥያቄ የተሳተፉ የአሜሪካ ድምፅ አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ዲሞክራሲ በተግባር የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሰሞኑን እርሳቸውና አንድ ሌላ ርዳታቸው ለጋዜጠኞች የሰጧቸውን አስተያየት ተከትሎ በቅርቡ ከትራምፕ አስተዳደር ሊሰናበቱ እንደሚችሉ እዚህ ዋሽንግተን ዲሲ አካባቢ በስፋት እየተነገረ ነው ይለናል። ዲሞክራሲ በተግባር በመንደርደሪያው ቴለርሰን ባለፈው ሰኞ ከፕሬዝዳንት ትራምፕ እና ከምክትላቸው ከማይክ ፔንስ ጋር ለምሳ ተገናኝተው መነጋገራቸውን፣ ደኋላ ደግሞ ማይክ ፔንስ በተባበሩት መንግስታት የዩናይት ስቴትስ አምባሳደር ኒኪ ሄሊ ጋር መገናኘታቸውን የነኚህ ሁለት ግንኙነቶች መገጣጠም ስለ ዋይት ሀውስ የሚከታተሉ ወገኖችን ቀልብ የሳበውና ምናልባትም ቲለርሰን ስልጣን ቢለቁ አምባሳደር ኒኪ ሄሊ ሊተኳቸው እንደሚችሉ የተነጋገሩበት ነው ወደሚለው ግምት ያስገባቸው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከትራምፕ አስተዳደር ራሳቸውን ያግሉም ሆነ በፕሬዝዳንቱ ቢባረሩ በግማሽ ዓመት ጊዜ ውስጥ ከዋይት ሀውስ የተሰናበቱትን ከፍተኛ ባለሥልጣናት ቁጥር ግን ወደ ስድስት ያደርሰዋል። ፒተር ሃይል ላይ ነው የዘገበበት። ሰለሞን ክፍሌ ይዞ ቀርቧል። ቀደም ሲል በፕሬዝደንት ዶናልድ ትራምፕ ከተባረሩት ከፍተኛ ባለሥልጣናት መካከል ዋነኞቹን ለመጥቀስ የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ፣ በኦባማ አስተዳደር ወቅት የሠሩትና በአሁኑ አስተዳደርም በምክትል ጠቅላይ አቃቤ ሕግነት ሲያገለግሉ የነበሩት ሳሊ የትስ፣ የዋይት ሃውስ ዋና ስትራቴጂ አውጪ ስቲቭ ባነን የኮሚኒኬሽንስ ዳይሬክተሩ ማይክ ዱብከ፣ የብሔራዊ ጸጥታ አማካሪው ማይክል ፍሊን፣ የቤተ መንግሥቱ አማካሪ ሴባስቲያን ጎርካ፣ ምክትል የብሔራዊ ጸጥታ አማካሪዋ ኬቲ ማክፋርላንድ፣ ዋናው የእልፍኝ አስከልካይ ሪንስ ፕሪበስና የኮሚኒኬሽንስ ዳይሬክተሩ አንቶኒ ካራሙች ይገኙበታል። እነዚህ እንግዲህ የፕሬስ ኃላፊውን ሻን ስፓይሰርንና ምክትል የእልፍኛ አስከልካዩን ኬቲ ዎልሽን ሳይጨምር ነው። ከእነዚህ መካከል ሳምንት ባልሞላ ጊዜ ውስጥ የተሰናበቱም አሉ፣ እንደ ካራሙቼ ያሉት። ሰሞኑን ደግሞ ውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ሊለቁ እንደሚችሉ ግምት አለ። አሁን በዋሽንግተን በሰፊው እየተወራ ያለውም ይኸው ግምት ነው። ሬክስ ዋይን ቲለርሰን የሲቪል መሐንዲስ ሲሆኑ ቀድሞ የኢንጂነር መስሪያ ቤቱ ዋና ዳይሬክተር ነበሩ። ካለፈው የካቲት ወር ጀምሮ ደግሞ ስልሳ ዘጠነኛው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሆነው በማገልገል ላይ ይገኛሉ። አሁን ታዲያ ስልጣን ሊለቁ እንደሚችሉ ወይም በፕሬዝዳንቱ ሊባረሩ እንደሚችሉ የቀረበውን ግምት ምን አመጣው? ነገሩ እንዲህ ነው። ሬክስ ቲለርሰን ባለፈው ሳምንት እሁድ ፋክስ ኒውስ ሳንዴ ፕሮግራም ላይ ለቃለ ምልልስ ቀርበው ነበር። የፕሮግራሙ አዘጋጅ ክሪስ ዋላስ ያቀረበላቸው የመጀመሪያው ጥያቄ በቅርቡ ሻርሎትስቪል ቨርጂኒያ ውስጥ በነጭ አክራሪዎችና እነርሱን ተቃውመው በወጡ ሰልፈኞች መካከል የተፈጠረውን ግጭት አስመልክቶ ፕሬዚደንት ትራምፕ ብዙ የተተቹበትን መልስ የተመለከተ ነበር። ሚስተር ትራምፕ እንደሚታወሰው ሁለቱንም ወገኖች ለሁከቱ በመወንጀላቸው ከፍተኛ ሕዝባዊ ቁጣን ጭረዋል። እናም ጋዜጠኛው ክሪስ ዋላስ ለዩናይትድ ስቴትሱ ከፍተኛ ዲፕሎማት ለሪክስ ቲለርሰን ያቀረቡላቸው ጥያቄ ፕሬዚዳንት ትራምፕ የሰጡት መልስ የሀገሪቱን እሴቶች አንጸባርቋሉ የሚል ነበር። የቲለርሰን መልስም የአሜሪካን ሕዝብ እሴቶች ወይም የአሜሪካ መንግሥት እነዚህን እሴቶች ለማራመድና ለመከላከል ቁርጠኝነት ያላቸው መሆኑን ማንም ይጠራጠራል ብዬ አላምንም የሚል ነው። ጋዜጠኛው አስከትሎም ሚስተር ትራምፕስ እሴቶቹን በሚመለከት ከሰጡት ምላሽ ጋር እንዴት ይታያል ሲሏቸው ፕሬዚዳንቱ የሰጡት ምላሽ በራሱ ስለ እርሳቸው ይናገራል ሲሉ መለሱ። ቴለርሰን የቴለርሰን ረዳት በማግስቱ ሰኞ ሁኔታውን ለማረጋጋት ሞክረው ነበር። ስለ ተሰጠው አስተያየት ግን ለመናገር ፈቃደኛ አልነበሩም። ማንነታቸው ያልተገለጸው የቴለርሰን ረዳት እንዲህ ሲሉ ነበር ያብራሩት እሴቶቹ ከህገ መንግስቱ ይጀምራሉ። የፕሬዝዳንቱ ተግባር ደግሞ እነዚያን እሴቶች ማክበር ነው። ቻርለትስቪልን አስመልክቶ በሰጡት ምላሽ ጥሩ ሰርተዋል ወይ ስትል ላቀረብከው ጥያቄ መልሴ የለም፣ ጥሩ አልሰሩም የሚል ነው። የውጭ ጉዳይ ሚኒስትር ቲለርሰን ረዳት አክለውም ለዚህ ነው ፕሬዝደንቱ የሚሰጡት የራሳቸውን አስተያየት ነው፣ ምክንያቱም ሕገ መንግሥቱ የሚመለከተው መላ አገሪቱን ነው የምለው ብለዋል። እነዚህ እሁድ በውጭ ጉዳይ ሚኒስትሩ በማግስቱ ሰኞ ደግሞ በረዳታቸው ተከታትለው የተሰጡ አስተያየቶች ከዋይት ሐውስ ባለሥልጣናት በኩል ቁጣን አስከትለዋል። በቦስተን ዩኒቨርስቲ የፖለቲካ ሳይንስ መምህሩ ቶማስ ዋለር ሲናገሩ ሁሌም ቢሆን ስለ ሀገር የሚናገረው ሕገ መንግሥቱ እንጂ ፕሬዝደንቱ አይደለም ብለዋል። ይህን አምባገነናዊ ዐይነት አሰራር መቃወም ደግሞ ትራምፕን የመሰናበቻ መልእክት ሊሆን ይችላል ሲሉ አስረድተዋል። አክሲዮስ የተባለው ድረገጽ ዋቢ ያደረጉ ዘገባዎች ደግሞ ቴለርሰን በቻርልስቪል ቨርጂኒያ የደረሰውን ግጭት አስመልክቶ ሚስተር ትራምፕ ከሰጡት ምላሽ ጋር ብቻ ሳይሆን በሌሎችም በርካታ የውጭ ጉዳይ ፖሊሲ ጥያቄዎች ዙሪያ ከፕሬዝዳንቱ ጋር አለመግባባት ተፈጥሯል ይላሉ። ከእነዚህም ውስጥ የኳታር ውጥረትና በቬንዙዌላ ላይ የተጣለው ማዕቀብ እንዲሁም ውጭ ጉዳይ ሚኒስትሩ በሚኒስቴር መስሪያ ቤታቸው ውስጥ አስፈላጊ የተባሉ ከፍተኛ የፖለቲካ ኃላፊዎችን ቦታ ለምን እስካሁን ሳያሟሉ ቀሩ የሚሉ ይገኙባቸዋል። በዚህም ሆነ በዚያ ግን የቲለርሰን ከዋይት ሀውስ መሰናበት በአስተዳደር ውስጥ ያለውን ግራ መጋባት ከማባባስ በቀር የሚፈይደው ነገር እንደማይኖር ለቪኦኤ አስተያየት የሰጡ የአሜሪካን ፖለቲካ የሚከታተሉ ወገኖች አስረድተዋል። ምናልባት እንደተገመተው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከዋይትሃውስ ቢሰናበቱና በተባበሩት መንግስታት ድርጅት ውስጥ ከፍተኛ አስተዋጽኦ እያበረከቱ መሆናቸው በሚነገርላቸው በአምባሳደር ኒኪ ሄሊ ቢተኩ ውጥረቱን ለማርገብ ብዙ መጓዝ እንደሚኖርባቸው ይታመናል። ቲለርሰን ትራምፕ በዘር ጉዳይ ላይ ያላቸውን አቋም አስመልክቶም ብዙ ደስተኛ ያለ መሆናቸውን ከአንድ ወር ገደማ በፊት በመስሪያ ቤታቸው ለተሰበሰቡ ተማሪዎች ባደረጉት ንግግር ላይ ገልጸዋል አሜሪካውያን የጥላቻ ንግግርን በተመለከተ በማንኛውም ዐይነት ይዘቱና ቅርጹ አናከብርም አናራምድም ወይም አንቀበልም ነው ያሉት ሬክስ ቲለርሰን በንግግራቸው ይህን ዘረኝነት አስተሳሰብ የሚያራምዱ ሕዝባችንን ይመርዛሉ እንወዳታለን የሚሏትን ሀገርም ያጠፋሉ በዚህም ምክንያት ዘረኝነትንና ጥላቻን በሁሉም ይዘቱና ቅርጹ እናወግዛለን። ዘረኝነት ሰይጣናዊ ተግባር ነው። የአሜሪካ እሴቶችንም ይጐዳል፣ አስተሳሰቦቻችንንም ያበላሻል ሲሉ ቲለርሰን አስረድተዋል። ሰለሞን ክፍሌን ለዝግጅቱ እናመሰግናለን። አድማጮች፣ ወደ ተከታዩ ቅንብር እንለፍ። ሴቶችና ቤተሰብ በቅርቡ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው። ለሜሪ ጆይ ኢትዮጵያ የሕፃናትና የአረጋውያን መርጃ ገንዘብ ለማሰባሰብ ታልሞ የተሰናዳውን ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። የዝግጅቱን አስተባባሪ አቶ ተስፋሁን እጁንና የሜሪ ጆይን መስራችና ስራ አስኪያጅ ሲስተር ዘሪ ዘቢደር ዘውዴንና የዘንድሮዋን ወይዘሪት ኢትዮጵያ ዩኤስኤን ቤተልሔም ከበደን ያወያዩት የሴቶችና የቤተሰብ አዘጋጅና አቅራቢ ቆንጅት ታዬና አሉላ ከበደ ናቸው። ቀዳሚውን ክፍል በራዲዮ መጽሔት አቅርበዋል። የቀረውን ይዘው ይቀርባሉ። ቆንጅት፣ ወደ ሲስተር ዘቢደር የሚመለስ ጥያቄ ነው። ከዚህ ቀደም ሲስተር ዘቢደር ወዲህ ወደ ዩናይት ስቴትስ ስትመጣ፣ ቀደም ሲል በነበረውን ፕሮግራም፣ በሌሎችም ደጋግመን አነጋግረናታል፣ እናገኛታለን ራሷም የብርቱ ሰው ምሳሌ ሆና ነው የምትታየኝ። ለረጅም አመታት ወላጅ ወይም አሳዳጊ ያጡ ህጻናትን ረጅ የሌላቸው አረጋውያንን ሰብስቦ መርዳት፣ የቅርብ ሰዎችን በቅጡ መሰብሰብ በማይቻልበት ሁኔታ ውስጥ ለብዙዎች ኃላፊነት መውሰድ፣ ያን ደግሞ ስራሽ ማድረግ የህይወትሽ አካል ማድረግ የተለየ ጥንካሬን ይጠይቃለና ስለ ራሷ ብትነግረን አሁን ያለችበትን ከዚህ ሁሉ አመታት በኋላ ዛሬም የደከምሻ አይመስልም በራሱ በተደጋጋሚ ስናነጋግራት ባልሳሳት ከ20 አመት በላይ ይሆናል ይመስለኛል፣ 23 አመት እያለች ነው። እና ዛሬ ሳያት ደግሞ እንደ አንቺ አትለወጪ። እንደውም ጥሩ ስራ ጥሩ ስራ በጎ ስራ ያለመልማል ልጅ ያደርጋል ይመስለኛል በአንቺ ላይ እንደምናየው እያልኳት ነበር። አሉላ እንዳለው ምንድን ነው በዚህ እንድትቀጥይ እያበረታሽ የሚሄደው ነው? እሺ መልካም ስራ መስራት ትልቅ ትልቅ ጠቅማል በመንፈሳዊ ህይወቱም ከእግዚአብሔር ጋር ያገናኛል። ሙስሊምም ብንሆን ክርስቲያንም ብንሆን እንደገና ደግሞ በመንፈሳዊ ህይወት ውስጥም ባንኖር ደግሞ መልካም ስራ መስራት እሩ እንድትሆን ቀና አስተሳሰብ እንዲኖር ራስን የሚያድስ ኢንዛ የሚያመነጫል። ይሄ ነው ትልቁ ነገር። ቀይ መስቀል አባል ነኝ ለስድስተኛ ጊዜ ደም ሰጥቻለሁና ራሱ ደም መስጠት ራሱ ሰውን ያድሳል እና በዚህ አጋጣሚ ሁሉም ሰው ደም እየሰጠ የተቸገሩትን አንድ ደም መስጠት የሶስት ሰው ህይወት ነው የሚያድነው። አንድ ብላን ያም ያም መስራቴ ይመስለኛል እያደሰኝ ሄደውና ጥሩ ነው። ሁሉም ሰው መልካም ስራ መስራት፣ ቀና አስተሳሰብ እንዲኖረው። እኔ ለሀገር ምን ሰርቻለው። ሰርቻለሁ ቢሆንም ኢትዮጵያዊ ነን። የትም ብንኖር ኢትዮጵያዊነታችን ደማችን አንድ ነው። ስለዚህ መረዳዳት የግድ አለብን። ያን ስንረዳ ደግሞ ከላይ ጸጋው ይፈሳል ይመስለኛል። ደግሞ ትንሽ ወደኋላ ልውሰድሽ ና ሲስተር ዘቢደር ከልጅነትሽ ነው በኋላ በስራ ላይ ነው በኑሮ ነው እንዴት ነው እንደዚህ የበጎ አድራጎት ፍላጎቱ አንቺ ዘንድ በዚህ ጠንክሮ ሊመጣ የቻለው? ትልቁ እዚህ ደረጃ እንድደርስ ያደረገችኝ እናቴ ናት። እናቴ በጣም በጣም ደግ ናት፣ አይደለም ለሰው ልጅ፣ ለድመት፣ ለውሻ የምታዝ ነች እና ሁሉ ጊዜ ተመረቆት ተመረቆ ትለናለን። ጨንቻ ነው ተውልጃ ያደግኩት መብራት በሌለበት መኪና ብዙ በማይገባበት ና ውሃ ከጉርጓድ ነው የምንቀዳ፣ ወንዝ ሄደን ነው የምናጥበውና ምንም ልጅ የሌላቸው ጧሪ ቀባሪ የሌላቸው ማየት የተሳናቸው እናት አባት የሞትባቸውን እነሱን እየረዳችሁ ተመረቁ፣ ነገ ስታድጎ እግዚአብሔር ይህንን እየመነዘራችሁ እንድትኖሩ ያደርጋል ብላ ታስተምረን ነበርና የእናቴ ውጤት እዚያ ያደረሰኝ ደግሞ ትልቅ ኃይል የሆነኝ ያደጉትን ሳይ ስራ ይዘው ሳይ ትላንት የሚያለቅሱ የነበሩ ትላንት የጨለመባቸው ዛሬ መልሰውኛ ሲረዱ ሳይ በጣም በጣም ያህል ትልቅ ኃይል ሆኖኝ ነው እኔ ይህን ደኮ ሚትዶኝ ይህን ድርጅት እንድመራው ያደረገኝ ና ትልቅ ጥቅም አለሁ። በጣም ጥቅም አለው። ጉልበት ጉልበትም ይሰጣል። ደግሞ ይሄና ሁሉም ሰው እንደ ቢያየው ደስ ይላል። አሁን ጤናማ ነኝ። የፈለገውን ነገር መብላት ይችላለሁ። የፈለገውን መጠጣት ይችላለሁ። ተኝቼ እነሳለሁ። የህሊና ጸጸት የለብኝም። ንጹህ ህሊና አለኝ። ምክንያቱም ጎዳና ላይ ያለ ሊስ ሌላ እየረዳ ነው። ይሄ ደግሞ ነገር ድጋፍ ያገኛል እንላለንና እና ትልቅ ጥቅም አለሁ እሱ ነው ሀይል የሆነኝ ብዬ አስባለሁ። እንጂት የሚታይ ይመስላል ምስክርነቱ። ረጅም አመታት የዘለቀ ስራሽ ብቻ አይደለም ወደ ሌሎችም የሚጋባም ይመስል መልካም ነገሩ ሌሎችም እንዲያደርጉት እንዲያነሳሳ ማድረጉን በብዙዎች እናያለን በታዋቂ ሰዎች ቀደም ብለን ማነሳሳ ናቸው በጠቃቀስ ናቸው። ኢትዮጵያም እዚህ በምታረጊው ከአንቺ ሌላ ሌሎችንም ማሳተፍ ምናልባትም ማጠፌታ ጥቅሙ እሱ ይመስለኛል። አንቺ ከምታረጊው የገነነ ውጤት እንዲኖረው ያደረገና አሁን በወጥን ደረጃ ከዚህ ቀደም ካናገርች በኋላ አንድ ሁለቴ የሀዋሳውን የአረጋውያን ቤት ይመስለኛል። እስኪ ስለ እሱ አጫዎች ነው። አዎ፣ እንግዲህ ምንድን ነው ይሄ አሁን ሜርጆ ብቻ የኢትዮጵያን ችግር ሊፈታ አይችልም። አሁን በተለይ ጥሩ ጥሩ የመጡ ያሉ ድጋፍ የሚሰጡ የእርዳታ ድርጅቶች አሉ። ጥሩ ስራ የሚሰሩ በጣም ብዙ ኤንጆስ የበጎ አድረጎን ድርጅቶች አሉ። ለእነሱም ብዙ ልምድ አካፍልናል። ሁሉም ሰው ደግሞ ሜርጆ መርዳት እንደሌለበትና እያንዳንዱም ድጋፍ ማድረግ እንዳለበት እናስተምራለን። ሌላው ደግሞ ምንድነው? ከዚህ ከውጭ ሲሄዱ እኛ እዛ እየኖርን አለንና ከእኛ ጋር በአጋር እንዲሰሩ ከታች ጀምሮ እንደገና ቢሮ ከፍተው አስተዳደሮ ጭው ገና ፈቃድ ሲያወጡ ሶስት ዓመት አምስት ዓመት ከሚለፉ ለምሳሌ ሜርጆ ቢመጡ አንዱን መንደር ለነሱ መስጠት እንችላለን። የአስተዳደሮ ጭው የምኑን ቀንሰው ቀጥታ ብሩ ለህጻናቱ ሊሄድ ይችላል፣ ለአዛውንቱ ሊሄድ ይችላል። በጤናውን በፈለጉት መስራት ይችላሉ። ያው ይሄንን ነገር ብዙ እናስተምራለን። እኛ ጋር ትልቁ ችግር ምንድን ነው? ይሄ የጋራ አብሮ መስራት፣ በጋራ ለውጥ ማምጣት። አሁን ቤቲን በጣም ያደነኳት ምንድን ነው ከሜርጆይ ጋር እንዲህ አብሮ መስራት። አንዳንድ ጀምሩና መጥተው በጣም እዛ ሲያለቅሱ ቢሮክራሲ አቅቷቸው ገንዘባቸውን አባክ ነው። ከዚህ ከውጭ ሄደው ሞዴሎች፣ የተለያዩ ታዋቂ ሰዎች እንደገና ተመልሰው ብራቸውን ጨርሰው እዚህ እናገኛቸዋለን። እና በዚህ አጋጣሚ እንደኛ አይነት ድርጅቶች እዛ የኖርን ችግሩን የምናውቅ ቢሮክራሲውን የምናውቅ ሲስተሙን የምናውቅ ስላለን በጋራ በመስራት ለውጥ ማምጣት እንችላለን። እና አሁን በቅርቡም አዋሳ ላይ እየሰራ ነው በኢትዮጵያን ብቻ የተሰራ የአንዳንዷ ክፍል ስፖንሰር በኢትዮጵያ ተደርጋ ነው። አስራ ሁለት ነጥብ አምስት ሚሊዮን ብር የሰራ ነው። የአረጋውያን ሁለገብ አገልግሎት መስጫ ነው። የሚውሉበት ነው፣ ማደሪያ አይደለም። እንደገና ደግሞ ቤት ውስጥ ያሉ አልጋ ቁራኛዎች ድጋፍ እንዲያደርጉ። ለምሳሌ ክሊኒክ አለን። ክሊኒኩን የአኔት ሆስፒታል ልዩ የስፔሻሊስት ሆስፒታል ነው ስፖንሰር አድርጎ ጤና አገልግሎት ለመስጠት ለአረጋውያን ነው። በሳምንት ሁለት ቀን ደግሞ ሆስፒታል ውስጥ መድኃኒት ካስፈለገም እዛ ሄደው እንዲያደርጉ ስፖንሰር አድርጓልና እያንዳንዱ ሀያ ዘጠኙ ክፍል በኢትዮጵያውያን ነው የተሰራው። ስንጀምረው ሁሉም ኢትዮጵያ የአርቲስቱም፣ ንግዱ ህብረተሰብ የተሳተፈው ነው። ከዛ ግን መስራት ሲያቅተን እያንዳንዷን ክፍል ለእነሱን የሰጠ ነውና ና ዛሬ አልቆ አሁን በቅርቡ ስራ ይጀምራል። መንግስትም የአዋሳ ሰራተኛ ና ማህበራዊ ውስ ከሌላው ምንድን ነው የሚለውን እየዞር አሁን ሁሉን እያየ ነው። መስከረም ላይ ሙሉ በሙሉ ስራ ይጀምራል ብለን እናስባለን። ስንት ጊዜ ፈጀ? ምን ያህል ጊዜ ፈጀ? ሀሳቡን ውጥኑ ተጠንስሶ እዚህ ደረጃ ላይ እስከሚደርስ ስምንት አመት ፈጅቶብናል። ምክንያቱም እያንዳንዱ ቤት ሄደን ነው ከሰው ኪስ ነው ገንዘብ የምታወጣው። በመጨረሻ ሲያቅተን አርቲስት ፋንቱ አንደው ምንድን ነው ያለው፣ ይሄ ማዕከል ተገንብቶ አልቆ እኔ በማግስቱ በሞት ኩኝ ነው ያለው መጨረሻ ላይ ግን ደግሞ ሲያይ ረ የማዕከል ለእኔም ጭምር ያገለግለናል እና ያለው። ረጅም ጊዜ ነው የፈጀብን። እያንዳንዱ ቤት መሄድ ከባድ ነው። የመስጠት ባህል በሌለበት ነው ይሄንን የጀመር ነው የመጀመሪያ ነው በኢትዮጵያውያን ተሰርቶ ሲመረቅ እና ምንም የውጭ ገንዘብ የለበት ነው ሲስተር ዘቢደር ዘውዴንና ሁለቱን እንግዶች ጨምሮ ያደረግነው ውይይት ሰፋ ያለ ነው። በሚቀጥሉ ፕሮግራሞቻችን ይቀርባሉ። አድማጮች፣ አሁን የፕሮግራም ማሳሰቢያ። በአዲስ አበባ በኦሮሚያና በአማራ ክልሎች በቅርቡ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምት ግምትና ይህንን ተከትሎም የተተመነው ዓመታዊ ቁርጥ ግብር በርካታ ተቃውሞና የነጋዴዎች ሮሮ አስከትሏል። አሁንም እያስከተለ ይገኛል። በተለያዩ ከተሞችና በተለያዩ ቀናትም ይህን ተከትሎ የንግድ አገልግሎትን በማቋረጥና ቤት ውስጥ በመቀመጥ አድማ ነጋዴዎች ተቃውሟቸውን በመግለጽ ላይ ይገኛሉ። በመንግሥት በኩል እስካሁን የተወሰደው እርምጃ ምንድን ነው? አሁን ያለው አሰራር እና ወደፊት ምን የታቀደው የሚሉ ርዕሶችን ይዘን የገቢዎችና ጉምሩክ ባለሥልጣን ዲሬክተር አቶ ሞገስ ባልቻን ለጥያቄው መልስ ዝግጅት የፊታችን ሐሙስ ከምሽቱ 11 ሰዓት እስከ 12 ሰዓት ድረስ ጋብዘናል። አቶ ሞገስ በእነኚህና ከመስሪያ ቤታቸው ጋር በተያያዙ ሌሎች ጉዳዮች ለአድማጮች ጥያቄ መልስ ይሰጣሉ። ስለዚህ ጥያቄዎቻችሁን በስልክ ቁጥራችን 202259942 የውስጥ መስመር 14 በኢሜይል መላክ ይሻልናል ለምትሉ ደግሞ የኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ጥያቄዎቻችሁን ላኩለን ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችን የምትጠቀሙ፣ አሁን አድማጮች በጥያቄዎቻችሁ ተሳተፉ። አድማጮች ለምሽቱ ያዘጋጀነውንም ነውንም በዚሁ ልናበቃ ነው። ከእኛ ቀጥሎ የትግርኛ ስርጭት ይቀጥላል። ታዲያ እስከ መለያያ ደቂቃ የሚያዳርሰን የጸጋዬ እሸቱን ተከታዩን ዜማ መርጠናል። መልካም ምሽት፣ ደህና እደሩ።

वाले कोई चले आख चले चाल बेश चले आखो चले चाल we gathered and it.